ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት ስርጭታችን ጀመረ። በሚያንማር በአስቸጋሪ ሁኔታ ውስጥ የነበሩ 32 ኢትዮጵያውያን ወደ ሀገራቸው ተመለሱ። ለሀገር በቀጫን ነው። እግዚአብሔር ይመስገን። እግዚአብሔር የተመሰገነ። ከኔ ጋር አብረውኝ የመጡት ሰላሳ ሁለት ልጆች ናቸው። ቀሪዎችም አሉ፣ ከነጎዳ የሚመሩ ቀሪ ማለት ነው። ነገር ግን ያው በስቃይም ያሉ አሉ። እስካሁን ድረስ ምንም እርዳታ ሳይደረግላቸው በማይናማር ካምፕስ በጣም የሚተቃዩ ልጆች አሉ። ከተመላሾች መካከል አስተያየቱን የሰጠን ወጣት ነው። ሙሉ ዘገባው በአብይ ርዕሳችን ይቀርባል። ሰኞ መጋቢት 1 ቀን 2017 ዓ ም ክብራትና ክብራን እንደምን አመሻችሁ። ሳስተናግዳችሁ የማመሸው እንግዲህ ወልዴ ነኝ። ለዓለም ዜናው አሉላ ከበደ በስቱዲዮ ይገኛል። ስርጭቱን ከስቱዲዮ የሚቆጣጠርልን ንጉሱ ታምሬ፣ የምሽቱ ዋና አዘጋጅ ጽዮን ግርማ። አሁን በቅድሚያ ወደ ዓለም ዜናው። ሰላም ጤና ስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን የዩናይት ስቴትስ የሀገር ውስጥ ደህንነት መስሪያ ቤት ተጓተ ተባለው ስደተኞችን ከሀገር የማስወጣት ስራ የተነሳ የኢሚግሬሽን ስራ አስፈጻሚ ኃላፊውን በአዲስ መተካቱን አስታወቀ። ኖርሲ በተባለው ባህር ላይ ሲጓዙ የነበሩ ሁለት መርከቦች ተጋጭተው አደጋ ደረሰ። ዋና ዋና ማዕከሎችን ጨምሮ በ13 የጀርመን አየር ማረፊያዎች የተካሄደው የአንድ ቀን የስራ ማቆም አድማ ለአብዛኞቹ የአየር በረራዎች መቆም ምክንያት ሆኗል። ቻይና ከታይዋን ጋር የሚፈጽመው ዳግም ውህደት ሰላማዊ እንዲሆን ከፍተኛ ጥረት አድርጋለሁ አለች። የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን። የሀገር ውስጥ ደህንነት መስሪያ ቤት ተጓተተ ባለው ስደተኞችን ከሀገር የማስወጣት ስራ የተነሳ የኢሚግሬሽን ስራ አስፈጻሚ ኃላፊውን በአዲስ አመራር መተካቱን አመልክቷል። የሀገር ውስጥ ደህንነት ሚኒስትሯ ክሪስቲኖም በትላንትናው ዕለት የኢሚግሬሽንና የጉምሩክ ጉዳዮች አስፈጻሚ መስሪያ ቤት አስተዳዳሪን ከስላሃ ኃላፊነታቸው በማንሳት በአዲስ ተክተዋቸዋል። ለዚህም ምክንያቱ ፕሬዚዳንት ዶናልድ ትራምፕ አሳካለሁ ያሉትንና በህገ ወጥ መንገድ ወደ ዩናይት ስቴትስ የፈለሱ ከፍተኛ ቁጥር ያላቸው የመኖሪያ ፈቃድ የሌላቸው ስደተኞች ከሀገር ለማስወጣት የተያዘው እቅድ እውን እንዲሆን ለማድረግ ነው ተብሏል። ትራምፕ በሚሊዮን የሚቆጠሩ ስደተኞችን ከሀገር ለማባረር የገቡት ቃል የምርጫ ዘመቻቸው አብይ ትኩረት እንደነበር የሚታወስ ነው። የዩናይት ስቴትስ ኢሚግሬሽንና የጉምሩክ አስፈጻሚ መስሪያ ቤት ተጠባባቂ ዲሬክተር ካሌብ ቪቴሎ ያስተዳደሩ በአጭር ጊዜ እውን ለማድረግ ያቀደውን ከፍተኛ ቁጥር ያለው ህጋዊ የመኖሪያ ፈቃድ የሌለው ስደተኛ ከሀገር የማስወጣት ጥረት አላሳኩም በሚል ወደ ሌላ የስራ መደብ እንዲዛወሩ መደረጋቸውን ሮይተርስ ቀደም ሲል ዘግቧል። ሮይተርስ የዩናይት ስቴትስ የሀገር ውስጥ ደህንነት ሚኒስቴር መረጃን ዋቢ አድርጎ እንደዘገበው የትራምፕ አስተዳደር ባለሥልጣን ዘመኑ የመጀመሪያ ወር ቁጥራቸው 37660 የሚደርሱ ስደተኞችን ከሀገር አስወጥቷል። ይሁንና የአሐዝ 57000 ከሚደርሰው የጆ ባይደን አስተዳደር በስልጣን ዘመኑ የመጨረሻ ዓመት በየወሩ ከሀገር ካስወጣቸው ስደተኞች አማካይ ቁጥር በእጅጉ ያነሰ መሆኑም ተመልክቷል። ሚኒስትር ኖም ጉዳዩን አስመልክቶ በሰጡት አስተያየት የድርጅቱ ተጠባባቂ ዲሬክተር የነበሩት ቶድ ሊዮንን ተጠባባቂ ዲሬክተር፣ የሉዊዚያና ክፍለ ግዛቱን የዱር እንስሳትና አሳ ሀብት መምሪያ ኃላፊ ደግሞ የድርጅቱ ምክትል ዲሬክተር አድርገው መሾማቸውን ይፋ አድርገዋል። ፕሬዚዳንት ትራምፕና የአሜሪካ ህዝብ በመሰረቱ የሚጠብቁብንን ተገቢ ውጤት እውን ለማድረግ የኢሚግሬሽን ስራ አስፈጻሚ ባለስልጣኑን የሚመሩ አዲስ አመራሮች ሰይም ያለው ሲሉ ያስታወቁት ነው ሊዮንና አሺሃን የአሜሪካ ህዝብ ህገወጥ የውጭ ዜጎችን ባሉበት ለመያዝና ከሀገርም ለማባረር የሰጠን ኃላፊነት ለስኬት ለማብጣት በተያዘ ውጥን የኢሚግሬሽን ስራ አስፈጻሚ ባለስልጣን ሰራተኞችን ይመራሉ ሲሉ በመግለጫቸው አክለው አመልክተዋል። ኖርሲ በተባለው ባህር ላይ ሲጓዙ የነበሩ ሁለት መርከቦች ተጋጭተው አደጋ ደርሷል። አንድ ነዳጅ አመላላሽ ና አንድ የሸቀጥ አመላላሽ መርከብ ኖርሲ ከተባለው ባህር ላይ ተጋይተው ሰላሳ ሁለት ሰዎች መጎዳታቸውንና ወደ ባህሩ ዳርቻ እንዲወጡ መደረጉን አንድ የእንግሊዝ ወደብ ኃላፊ አስታውቀዋል። የተጎጂዎቹን ሁኔታ ወዲያውኑ ማወቅ እንዳልተቻለ ያመለከተው አሶሲዬትድ ፕሬስ የእንግሊዝ ባህር ድንበር ኃይሎች አንድ አውሮፕላን ጨምሮ በርካታ ነፍስ አድን ጀልባዎችንና አንድ ሄሊኮፕተር ማሰማራታቸውን አስታውቀዋል። ዋና ዋና ማዕከሎችን ጨምሮ በ13 የጀርመን የአየር ማረፊያዎች የተካሄደው የአንድ ቀን ስራ ማቆም አድማ ለአብዛኞቹ የአየር በረራዎች መቆም ምክንያት ሆኗል። የፍራንክፈርትና የሙኒክን ጨምሮ በ13 የጀርመን አውሮፕላን ጣቢያዎችና ሌሎች የሀገሪቱ ዋና መዳረሻዎች ሰራተኞች በዛሬ ዕለት ያደረጉት የአንድ ቀን ስራ ማቆም አድማ ቀደም ሲል ተይዞላቸው የነበሩ አብዛኞቹ በረራዎች እንዲሰረዙ ምክንያት ሆኗል። ትላንት እሁድ እኩለሌት ላይ የጀመረውና ለ24 ሰዓታት እንዲቀጥል የታቀደው የስራ ማቆም አድማ በአውሮፕላን ጣቢያዎቹ የሚያገለግሉ የአየር ማረፊያ እና የተዛመዱ የምድር አገልግሎቶች ስራ የሚሰሩ የደህንነት ሰራተኞችን ያካትት ነው። ክብራትና ክብራን ለሰዓቱ የዓለም ዜናዎች የተመደበው ጊዜ ስለያበቃ መልካም ሽ አሉላ ከበደን ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምጽ ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። ፕሮግራሙን በመምራት ያበሬያቸው የማመሸው እንግዲ ወልዴ ከስቱዲዮ የሚቆጣጠርልን ንጉሱ ታምሬ፣ የዛሬው የዌብና ማህበራዊ ድረ ገጽ አሰናጃችን አስማማ ዋዬ ነው። የምሽቱ ዋና አዘጋጅ ጽዮን ግርማ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ካም እንዲሁም በፌስቡክ ት ላይ ላይ ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ምሽቱ ቀዳሚ ዘገባችን እናልፋለን። በሚያንማር በአስቸጋሪ ሁኔታ ውስጥ የነበሩ 32 ኢትዮጵያውያን ወደ ሀገራቸው ተመለሱ። በሚያንማር በእገታ ስር ቆይተው ወደ ታይላንድ ከተሻገሩ 133 ኢትዮጵያውያን መካከል 32ቱ ዛሬ ወደ ሀገራቸው መመለሳቸውን የውጭ ጉዳይ ሚኒስቴር አስታውቋል። ከተመላሾቹ መካከል አስተያየቱን የሰጠን አንድ ወጣት እርሱና ጓደኞቹ በመመለሳቸው ደስተኛ መሆኑን ገልጾ ነገር ግን ደስታዬ ሙሉ የሚሆነው ሁሉም ሲመለሱ ነው ብሏል። ተመላሾችና ቤተሰቦቻቸው መንግስት ሌሎችም በችግር ላይ ያሉት እንዲመለሱ በትኩረት ጥረት እንዲያደርግ ጠይቀዋል። ኬኔዲ አባተ ተመላሾቹን አነጋግረው ተከታዩን ልከዋል። በሚያንማር በእገታ ስር ቆይተው ወደ ታይላንድ ከተሻገሩ 133 ኢትዮጵያውያን መካከል 32ቱ ዛሬ ሰኞ መጋቢት አንድ ቀን 2017 ዓ.ም ወደ አገራቸው ገብተዋል ሲል የውጭ ጉዳይ ሚኒስቴር ገልጿል። በዛሬው ዕለት ከገቡት መካከል አስተያየቱን የሰጠን አንድ ወጣት በሚያንማር ለአስር ወራት አስከፊ ጊዜን አሳልፌያለሁ ብሏል። ከደረሱበት አካላዊ የሰብዓዊ መብት ጥሰቶች በተጨማሪ በስነ ልቡና ክፉኛ በመጎዳቱ ምክንያት ስሙ እንዳይጠቀስ የጠየቀን ወጣቱ ምንም እንኳን የእርሱ ወደ ሀገር ቤት መግባት ቢያስደስተውም ነገር ግን ደስታው ምሉ እንዳልሆነ ይገልጻል። ስሜቱን እንዴት አድርጌ ነበር ለሀገሬ በቅጫ ነው። እግዚአብሔር ይመስገን። እግዚአብሔር የተመሰገነ። ከኔ ጋር አብረኝ የመጡት ሰላሳ ሁለት ልጆች ናቸው። ቀሪዎችም አሉ፣ ከነገ ወዲያ የሚመጡ ሮቀን የሚመጡ ማለት ነገር ግን ብልትቃይም ያሉ አሉ እስካሁን ድረስ ምንም እርዳታ ሳይደረግላቸው በማይናማር ጎማይና ካምፕስ በጣም የሚተካዩ ልጆች አሉ። እኛ ደስታችን ሙሉ የሚሆነው ሁሉም ሲወጣልን ነው። ለምን ሆነችን አላወራም። እነሱ ካልወጡ የዱርምህ ልጆችን ካላያቸው አብረህ የችግሩ ተቃማሽ የነበርካቸው ሰዎች በአይነት ካላያቸው ድረስ ምንም ደስታውን ብታጣጥመም አትችልም። ታካለች በቆይታው ከጉዳትና ከኪሳራ ውጭ ምንም እንዳላተረፈ የሚገልጸው አስተያየት ሰጪው ሌሎች ከኔ መማር አለባቸው ሲል ይመክራል። መማር ካለብን ከኔ ውድቀት መማር አለበት። አንድ ሰው አስር ወር ሆኖኛል። እኔ ገንዘብ የሆነ ነገር ልሰራ ነበር የሄድኩት። አልተሳካም። ወንድሜ ሽጦ የሄድኩት ሀገር የሀገር ልጅ። ስለዚህ እዛ አካባቢ ምንም አይነት የስራ እድል የለም ከስካም ካምፓኒዎች ውጭ ማለት ነው። አሪፍ ስራ ሰራለሁ ብዬ ነበር የሄድኩት። ወደ ኋላ ሽቆለቆልኩ። ቤተሰቤን ራሴን ያተረፍኩት ነገር ምንም የለም። ነገር ግን ህይወቴን ይዤ መጥቻለሁ። በህይወት መኖሬ ደስተኛ። ከዛሬ ተመላሾች መካከል ልጃቸው እንደሚገኝ የገለጹት መሰረት ሰይፉ የተባሉ አስተያየት ሰጭ ደግሞ በጣም በጣም በጣም ከሚጠበቀው በላይ ደስ ብሎኛል። አባቴ ከሞት ያመለጡት እንዴት ደስ አይልም? እግዚአብሔር ብሎ ሁሉም ገናም፣ የኔም ወንድም አለ፣ የአጎቴ ልጅ አለ፣ ደግሞ አንደኛው ወጡ ከተባሉት የእህቴ ልጅ አለ። አሁን የኔ ልጅ ነው የገባ ዛሬ። የስጋ ዝምድና ባይኖረኝ ሌሎችም ልጆቼም ናቸው፣ ወንድሞቼም ናቸው፣ እህቶቼም ናቸው። በአጠቃላይ እዛ ያሉት እግዚአብሔር አምላክ እንደረቷቸው ሁሉም ወደ ሀገሩ ተመልሶ ያው ክብሩን ጠቅልሎ ምስጋናውን ከኛ ይቀበል። እንግዲህ ምን ምን ይባላል ከባድ ከከባድ ደረጃ ላይ ነው። አምጦ የመጣ ብቻ ምን ብዬ ልንገርህ፣ በጣም ተጎድቶ ነው የመጣው። ከሄደ ስምንት ወር ከምናምን፣ ስምንት ወር ከአስራ አምስት ቀን ነው እንዳለ። እዚህ እንበሽ ታርገን ያለንን ነው እንትም ብለን ተቸግረን የላት ነው። ይዞ የመጣ ነገር እንኳን የለም። ራቁቱን ነው የመጣው። ራቁቱን ራሱ መምጣቱ ለእኛ ትልቅ ነገር ነው፣ ህይወቱ መትረፉ። ምንም ይዞ የመጣ ነገር የለም። ከአሁን በኋላ ስለመሄድ እንዴት ይታሰባል ብለህ ታስባል? ለመሞት ነው እንደ የሚሄዱት። ካሁን በኋላ እነዚህ እግዚአብሔር እኮ ነው ያስመለጣቸው እና በፍጹም ማሰብም እቅድ እቅድ ውስጥም ማስገባት የለባቸውም። ከሚያንማር ወደ ታይላንድ የመግባት እድል ካገኙት 138 ኢትዮጵያውያን ውስጥ አምስቱ ከዚህ ቀደም ለመገናኛ ብዙሃን በሰጡት አስተያየት ምክንያት በታይላንድ ኢሚግሬሽን ትፈለጋላችሁ ተብለው መወሰዳቸውን ከተመላሾቹ መካከል ያነጋገር ነው ወጣት አመልክቷል። እነርሱን ጨምሮ መንግስት በታይላንድ በካምፕ ውስጥ የሚገኙትንና በሚያንማር በችግር ላይ ያሉትን ኢትዮጵያውያን ለመታደግ ከፍተኛ ጥረት ሊያደርግ ይገባል ሲል ተማጽኗል። በጉዳዩ ላይ ከውጭ ጉዳይ ሚኒስቴር አስተያየት ለማግኘት ያደረግነው ጥረት የሚኒስቴሩ ቃል አቀባይ አምባሳደር ነቢያት ጌታቸው የእጅ ስልክ ላይ ደውለን ባለመመለሳቸው ለአሁን አልተሳካም። ሆኖም በዛሬው መግለጫው 43 ኢትዮጵያውያን ዛሬ ምሽት ወደ አገር ቤት ይገባሉ ተብሎ ይጠበቃል ያለው ሚኒስቴሩ የተቀሩትን በታይላንድ ማቆያ የሚገኙ ስምንት ኢትዮጵያውያን ወደ ሀገራቸው ለመመለስም በህንድ ያለው የኢትዮጵያ ኤምባሲ ጥረት እያደረገ እንደሚገኝ ገልጿል። በሚያንማር በአስቸጋሪ ሁኔታ ውስጥ የሚገኙ ሌሎች ኢትዮጵያውያንን ወደ ታይላንድ በማሻገር ወደ ሀገራቸው ለመመለስ ደግሞ ጃፓን የሚገኘው የኢትዮጵያ ኤምባሲ ጥረት እያደረገ ነው ብሏል። በታይላንድ ጥሩ ክፍያ የሚያስገኝ ስራ ትቀጠራላችሁ በሚል በህገወጥ የሰዎች አዘዋዋሪዎች ተታለው በተለያዩ ጊዜያት ወደ ሀገሪቱ ከሄዱ በኋላ ማረፊያቸው ሚያንማር የሆነ ኢትዮጵያውያን ቁጥር በይፋ ባይታወቅም በሺዎች እንደሚገመት ከተለያዩ ምንጮች የሚገኙ መረጃዎች ያመለክታሉ። ከእነዚህም አብዛኛው ዓለም አቀፍ የገንዘብ ማጭበርበር ወይንም ስካሚንግ ወንጀል በሚፈጽሙ በህገወጥ የተደራጁ ቡድኖች ቁጥጥር ስር ሆነው በአስገዳጅ ሁኔታ በዚሁ ተግባር ላይ እንዲሰማሩ የተደረጉ ናቸው። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። ኬኔዲ አባተን ላደረሰን ዘገባ እናመሰግናለን። በመከታተል ላይ ያላችሁት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ርዕስ ዘገባ ነበር። ስርጭታችን ይቀጥላል። በራያ ላማጣጥ ሙጋ በተባለ ቀበሌ ባለፈው አርብ በአንድ ቤተ ክርስቲያን መምህር እና ተማሪዎች ላይ በተፈጸመ ጥቃት አምስት ሰዎች ተገደሉ። የወረዳው አስተዳዳሪ አቶ ሞላ ህልፍ ለአሜሪካ ድምፅ እንደገለጹት በዚሁ ጥቃት አራት ሰዎች ላይም ጉዳት እንደደረሰ ገልጸው ከመከላከያ ሰራዊት ጋር ጉዳዩ እንደሚጣራ ተናግረዋል። ሙልጌታ አጽብሀ ዘገባው ልከዋል። የራያ አላማጣ ወረዳ አስተዳዳሪ አቶ ሞላ ሐሉፍ አርብ የካቲት 28 ቀን 2017 ዓ ም ንጋት 10 ሰዓት አካባቢ በተፈጸመ ጥቃት አንድ የ71 ዓመት የጦሙጋ ኪዳነ ምህረት ቤተክርስቲያን መምህር ከአራት ተማሪዎቻቸው ጋር እንደተገደሉ ገልጸዋል። 27 ላውግ እስቲ ኪዳነ ምረት የካቲት 27 ለየካቲት 28 አጥቢያ በጥሙጋ ኪዳነ ምረት በተባለ ቤተ ክርስቲያን ወዲያው የተገደሉ ሶስት ሰዎች ነበሩ። ስድስት ደግሞ ቆስለው ነበር። ከቆሰሉት ሰዎች ቆይተው ሁለቱ ህይወታቸው አልፏል። በዚህ ጥቃት አንድ መርጌታ ከአራት ዲያቆናት ተማሪዎች አምስቱ በጥይት ተገድለው አራት ቆስለዋል። የተጎዱትን መከላከያ ራሱ ነው ወደ አላማጣ ሆስፒታል ያደረሳቸው። አካባቢው በመከላከያ ሰራዊት ጸጥታው እንደሚጠበቅ የገለጹት አቶ ሞላ የፋኖ ታጣቂዎችም በቅርበት ይንቀሳቀሳሉ ሲሉ አስታውቀዋል ስማቸው እንዳይጠቀስ የገለጹ የአካባቢው ነዋሪ በዛን ሰዓት የተኩስ ድምፅ እንደሰሙ ገልጸው ህይወታቸው ካለፉ አምስት ሰዎች ሶስቱ ወዲያው እንደሞቱና ሁለቱ ደግሞ ወደ ህክምና ከተወሰዱ በኋላ ሕይወታቸው እንዳለፈ አስረድተዋል የአስተማሪው መኖሪያ ቤት ከቤተክርስቲያኑ አጠገብ ነው ጥቃቱ እዛ ነው የተፈጸመው። የጥሙጋ ኪዳነ ምህረት አገልጋይ መርጌታ ገብረ መድህን ትኩዬ ይባላሉ። የተማሪዎቹን ስም እንኳን አላውቅም። አስር ሰዓት ተኩል አካባቢ የጥይት ድምፅ ሰምተናል። ወዲያው ሶስቱ ሞተዋል። ሁለቱ ደግሞ በህክምና ላይ እያሉ ነው የሞቱት። በዚሁ አካባቢ የመንግሥትና የፋኖ ታጣቂዎች እንቅስቃሴ ስላለ ጠዋትና ማታ ህዝቡ በጭንቅ ነው የሚያሳልፈው። በቦታው ጥቃት ከተፈጸሙ በኋላ የታዩት የመከላከያ ሰራዊት አባላት ብቻ እንደነበሩም ተናግረዋል። ህይወታቸው ካለፈ ሰዎች የቤተ ክርስቲያኗ አስተማሪ የነበሩ በዛው ጥሙጋ ኪዳና ምህረት ቤተ ክርስቲያን እንደተቀበሩና የሌሎቹ አስከሬን ወደ የትውልድ ቦታቸው እንደተላከ ገልጸዋል። ባላማጣ ሆስፒታል የድንገተኛ ክፍል አስተባባሪ አቶ አሰፋ ግርማ በበኩላቸው በጥቃቱ የተጎዱ አምስት ሰዎች ወደ ሆስፒታሉ እንደገቡ ገልጸው አንዱ በህክምና ያለ ህይወቱ አልፈዋል ብለዋል። ሶስቱ ታክመው ወደ ቤታቸው ተሸኝተዋል ያሉት ከአቶ አሰፋ አንዱ በሌላ አካባቢ መታከም ስለፈለገ ከሆስፒታሉ ወጥቷል፣ ሲሉ ተናግረዋል። ወደ ሆስፒታሉ ተጎድተው የመጡ የቆሎ ተማሪዎች አንዱ የ16 ዓመት ሲሆን ሌሎቹ ከ14 ዓመት በታች ታዳጊዎች ናቸው ብለዋል። በጉዳዩ ቅዳሜ ዕለት ላይ መግለጫ ያወጣው የትግራይ ክልል ጊዜያዊ አስተዳደር የኮሚኒኬሽን ጽሕፈት ቤት ማንነታቸው ያልታወቀ ታጣቂዎች በራያ ላማጣ ወረዳ ጥሞጋ ቀበሌ በቤተ ክርስቲያን ጸሎት ላይ በነበሩ ሰዎች በፈጸሙት ጥቃት አምስት ሰዎች ገድለዋል ሲል አስታውቋል። ጥቃቱ ጭፍጨፋ ብሎ የጠራው አስተዳደሩ በዚህም ማዘኑ ገልጿል። ጥቃቱ የፈጸሙ ሰዎች ለመያዝ ጥረት እየተደረገ ነው ብለዋል። በጉዳዩ በአካባቢው ከሚንቀሳቀስ የመከላከያ ሰራዊት አመራሮች ማብራሪያ ለማግኘት ያደረግነው ነው ጥረት አልተሳካም። ለአሜሪካ ድምፅ ሙልጌታ ጽባሃም መቀለም። ከአሜሪካ ድምፅ ስርጭታችን እንደቀጠለ ነው። በኮሬ ዞን በታጣቂዎች ጥቃት ሁለት ሲቪሎች መገደላቸው ተነገረ። በደቡብ ኢትዮጵያ ክልል ኮሬ ዞን ጎርካ ወረዳ በኦሮሞ ነፃነት ታጣቂዎች ትላንት ተፈጸመ በተባለ ጥቃት ሁለት ሰዎች ሲሞቱ አንዲት ነዋሪ መቁሶላን ነዋሪዎችና ቤተሰቦቻቸው ለአሜሪካ ድምፅ ተናግረዋል። የኮሬ ዞን ጎርካ ወረዳ ሰላምና ጸጥታ ጽሕፈት ቤት ሁለት ሲቪል ሰዎች ከኦሮሚያ ክልል ምዕራብ ጉጂ ዞን ወሰን በተሻገሩ ታጣቂዎች ስለመገደላቸው አረጋግጠዋል። የኬሌ መጀመሪያ ደረጃ ሆስፒታል ሜዲካል ዲሬክተር ሸሪፍ አደም ሁለት ሰዎች በጥይት ቆስለው መጥተው ለተሻለ ሕክምና ወደ አርባ ምንጭ ከላኳቸው በኋላ መሞታቸውን አስታውቀዋል። የኦሮሞ ነጻነት ሰራዊት ቃል አቀባይ አቶ ጅረኛ ጉዴታ የእኛ ሰራዊት ሲቪሎችን ኢላማ አያደርግም ሲሉ ክሱን አጣጥለዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪውን ያሰማናል። ትላንት የካቲት 30 ቀን 2017 ዓ ም በደቡብ ኢትዮጵያ ክልል ኮረዞን ጎርካ ወረዳም በኦሮሞ ነጻነት ሰራዊት ታጣቂዎች የተፈጸመ በተባለ ጥቃት ሁለት ሰዎች ሲሞቱ፣ አንዲት ሴት መቁሰሯን ነዋሪዎችና ቤተሰቦቻቸው ለአሜሪካ ድምፅ ዛሬ በስልክ አስታውቀዋል። ሽኩር ዮሲፍ የተባለ የአጎታቸው ልጅ እንደተገደለበት የተናገሩት አቶ ሱልጣን አብዱራህማን ጥቃቱ በታጣቂዎች ላይ የተፈጸመው ከብቶቹን ውሃ በሚያጠጡበት ሰዓት ነው ሲሉ ተናግረዋል። አራት ህጻናት፣ ጠቅላይ ህጻናትን ለቅቆ ነው የሄደብን። እዚ አይነት ሁኔታ ያው እየለቀስ ነው ጀሎ የሚባለ በ ውሃ ለማጠጣት እዛ በሄዱበት ቦታ ክፍት እያጠጡ እያሉ እዛ መቶ ድሮ አድፍጦ ከኋላ እነሱ ሳያዩ መቱ። ተመቶ በወደቀበት ሌሎች ሲከላከሉ ነፍሱ ትንሽ ነበረች። ሆስፒታል ደርሶ ከክል ወደ አርባ ምንጭ ሪፈር ተጻፈ እና ያው እንደማይተርፍ ያለን ብዙ። ከዛ ጅጆላ እንደደረሰ አረፈና፣ በዛው ቀን ሁለት ሰው የታጠቁ ብቻ በፖለቲካ ላይ በአስተሳሰብ ሁኔታ የተደራጀ ሀይል ነው የተለመደ ነው በጥይት ተመታ የቆሰለችው ግለሰብ የኮምቦልቻ ቀበሌ ነዋሪ መሆኗን ገልጸው አሁንም በወረዳው በከረዳም በጃሎ ና በሌሎችም ቀበሌዎች የተኩስ ልውጥ በመኖሩም ስጋት ውስጥ መሆናቸውን ተናግሯል የኮረዞን ጎርካ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊም አቶ ብሩክ አየለ አንድ ወጣትና በግብርና ስራ ላይ ነበሩ የተባሉ አንድ አርሶ አደር ከኦሮሚያ ክልል ምዕራብ ጉጂ ዞን ወሰን በተሻገሩ ታጣቂዎች መገደላቸውን ተናግሯል። በኮሬ ዞን ጎታ ወረዳ ጀሎ የሚባል ቀበሌ ላይ ትናንት ወረሰላማ ነው። ጥቃቱን የፈጸመው ከምዕራብ ገላና ወረዳ አካባቢ የሚንቀሳቀሰው ሀይል ወደ ላይ ገርቶ ከፍት የሚያግዱ ሰዎች ላይ ነው ጡት ጥይት እሩምታ ተኩሰው ችመማት ችለዋል። አኛ ዛው ከፊት ለፊት አድፍጦ ጠብቆ ነው ገሎ ነው። ሁለተኛው ደግሞ ሌላ ቶክስ ተፈጥሮ በዛ መሀል ሞት ነው እና ሁለት ሰው በዛ መሞት ችሏል። አካባቢ ላይ በተመሳሳይ ከዚህም በፊት እንደሚደረገው ጥቃቶች በህዝብ ላይ ንጹሐን ላይ የተደረገ እንደሆነ ነው። በጥይት ቆስለው ሶስት ሰዎች ወደ ኬላ የመጀመሪያ ደረጃ ሆስፒታል መወሰዳቸውን ለአሜሪካ ድምፅ የተናገሩት የሆስፒታሉ ሜዲካል ዲሬክተር ዶክተር ሸሪፍ አደም ጉዳቱ ከፍተኛ በመሆኑ ለተሻለ ሕክምና ወደ አርባ ምንጭ መላካቸውና ሁለቱ ሳይደርሱ መንገድ ላይ ህይወታቸው ማለፉን ተናግሯል። ሶስት ግለሰብ ነበር የተመቱ ሁለቱ ወንዶች ናቸው፣ አንደኛዋ ሴት ነች። ሁለቱ ያው ሪፈር ሊቀናቸው ነበረ ወደ አርባ ምንጭ ሆስፒታል። ሁለቱም እንዳጋጣሚ አጋጣሚ እኛ ጋር ክስ ያደረገ የለም። ሁለቱም እዛ ከሄዱ በኋላ ነው አንደኛው መንገድ ላይ አንደኛው አይ ቲንክ እዛ ከደረሱ በኋላ ነው መሰለኝ ክስ ያደረገ። አንደኛዋ ያው ወደ ዲላ መስመር ሄዳለሁ ብላ ብዙም ጉዳቱ እስከዝም ስለነበረ ወደ ድላ መስመር ነበር የሄደችው። በጎርካ ወረዳና በምዕራብ ጉጂ ዞን ገላና ወረዳ ዋሳኝ አካባቢ በተደጋጋሚ ይፈጸማል በተባለው ጥቃትና ግድያም የሚከሰስ የኦሮሞ ነጻነት ሰራዊት ቃል አቀባይ አቶ ጅረኛ ጉዴታ ታጣቂዎቻቸው ሰላማዊ ሰዎች ላይ አያነጣጥርም ስሉ ክሱን አስተባብለዋል። የምንታገለው ለነጻነት ነው፣ የራሱን እድል በራሱ ለመወሰን ነው። ማንኛውም ህዝብ የራሱን እድል በራሱ መወሰን መብት አለው ብለን ስለምናምን ማንም ህዝብ ላይ ያነጣጠረ ጥቃት እንፈጽምም ያንን ብዙ ጊዜ የሚያደርገው የመንግስት አካል ነው የኦሮሞ ነጻነት ሰራዊትን በሌሎች ማህበረሰቦች ጋር እንዲጠላ ለማድረግ በእኛ በኩል ማንም ሲቪል ማህበረሰብ ላይ የምናደርሰው ምንም ጥቃት እንደሌለ ማረጋገጥ ይፈልጋል ከሰላማዊ ሰዎች ግድያ በተጨማሪም የከብት ዝርፊያና ንብረት ውድመት እንደቀጠለ የተናገሩ የአካባቢው ነዋሪዎች በቀጠናው ለአመታት ዘለቀው የጸጥታ ችግር በሰላም የመኖር መብታቸውን ላመታት እንደገፍባቸው ተናግሯል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም ዩ ዘገባ ወዲህ ወደ አሜሪካ እንመለሳለን። በታጋቾች ጉዳይ የትራምፕ አስተዳደር ተደራዳሪ በአሜሪካ በሽብርተኝነት ከተሰየመው ሐማስ ተካሽ ጋር በቅርቡ ያደረጉት ንግግር ጠቃሚ እንደነበር አስታውቀዋል። በሐማስ ተይዞ የነበረውን አሜሪካዊ እስራኤላዊን በማስለቀቅ ላይ እያተኮረ እንደነበርም ተናግረዋል። ንግግሩ የተካሄደው እስራኤል በዚህ ሳምንት የተኩስ አቁም ድርድር ላይ ለመወያየት የልዑካን ቡድን ልታሰማራ እንደነበር በገለጸችበት ወቅት ነው። የቪኦኤ አራሽ አብራብዳሲ የላከችውን ዘገባ ደረጀ ደስታ ያቀርበዋል። ከትላንት በስቲያ ቅዳሜና እሁድ በሺዎች የሚቆጠሩ ተቃዋሚዎች ቴል አቪቭ በሚገኘው የመከላከያ ሚኒስቴር ጽህፈት ቤት ፊት ለፊት ተሰብስበው የእስራኤል መንግስት ታጋቾች እንዲለቀቁ ከሐማስ ጋር እንዲደራደር ጠይቀዋል። ባለፈው ሳምንት በዋሽንግተን የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ አስተዳደራቸው ከአሸባሪዎች ጋር መደራደርን ከማይፈቅደው ከአሜሪካ የረጅም ጊዜ አቋም በተለየ መልኩ ከሐማስ ጋር ለመጀመሪያ ጊዜ ቀጥተኛ ውይይት ማድረጉን አረጋግጧል። ትራምፕ በሮይተርስ ዘገባ እንደተጠቀሰው ስለዚሁ ሲናገሩ ከሐማስ ጋር እየተነጋገርን ነው። በእነዚያ ውይይቶች ውስጥ እስራኤልን እየረዳን ነው። ምክንያቱም እየተነጋገርን ያለነው ስለ እስራኤል ታጋቾች ነው። እኛ ከሐማስ አንጻር ምንም እየሰራን አይደለም። ጥሬ ገንዘብ አንሰጥም። በእውነቱ 59 ታጋቾችን እንዲለቀቁ አስደርጌያለሁ ግን ምንም ነገር አልሰጠንም። 59ኙ እንዲለቀቁ ምንም አልሰጠንም። ትላንት እሁድ ጠዋት ከእስራኤል መከላከያ ሚኒስቴር ጽሕፈት ቤት ደጃፍ ስር ድንኳን ውስጥ ያደሩ ደጋፊዎችና የታጋቾች ዘመዶች ጥያቄያቸውን አሰምተዋል። መልእክታቸው ግልጽ ነበር። አሁን ከሐማስ ጋር የተከሰተ ምንም አዲስ ግጭት የለም፣ ስለዚህ ታጋቾች የሚለቀቁበትን ስምምነት አረጋግጡ የሚል ነበር። አያላ መስገር የሟቹ ታጋች የራም መስገር ልጅ ባለቤት ናት። መንግስትን፣ እንደገና ወደ ጋዛ ውስጥ እንዳትገባ፣ ይህን ጦርነት አቁም፣ ታጋቾችን በሙሉ ወደ ቤታቸው መልስ ብለው ለመንገድ የመጡ ብዙ ሰዎች አብረውን መጥተዋል። በቅርብ ቀናት ከሐማስ ጋር ታጋቾች በሚለቀቁበት ስምምነት ዙሪያ የተወያዩት የትረምፕ አስተዳደር ተደራዳሪ ውይይቱን በጣም ጠቃሚ ሲሉ ጠርተውታል። የዩናይትድ ስቴትስ ታጋቾች ተደራዳሪ ልኡክ አደም ባህለር ስቴት ኦፍ ዘ ዩኒየን በተሰኘው የሲኤንኤን ቴሌቪዥን ላይ ትላንት እሁድ ቀርበው መናገራቸውን ኤክስ በተባለው ማህበራዊ ሚዲያ ላይ ተጠቅሷል። በሳምንታት ጊዜ ውስጥ አንድ ነገር መልክ ሊይዝ የሚችል ይመስለኛል። ሐማስ በሚፈልገውና በተቀበለው እንዲሁም እስራኤል በምትፈልገውና በተቀበለችው መካከል ስምምነት ለማድረግ የሚያስችል በቂ ነገር እንዳለ አምናለሁ። እናም አሜሪካን ብቻ ሳይሆኑ እስረኞቹን በሙሉ የሚለቀቁበት ስምምነት ያለ ይመስለኛል። በዚህ መካከል በጋዛ ካን ዩኒስ ውስጥ ለሚገኙ ፍልስጤማውያን ያሉት የመሠረታዊ ፍላጎት እጥረቶች ቀጥለዋል። እስራኤል ሐማስ በጋዛ የሚገኙ ቀሪዎቹን 59 ታጋቾችን እስካለቀቀ ድረስ ምግብ፣ ነዳጅና መድኃኒትን ጨምሮ ወደ ክልሉ በሚገቡ ሸቀጦች ላይ የሙሉ በሙሉ እገዳ ጥላለች። እዚህ የሚገኙ ሰዎች ምግብ ለማብሰል የኤሌክትሪክ ወይም የማገዶ እንጨት ስለሌለ ዳቦ ለማግኘት ለሰዓታት እንደሚጠብቁ ይናገራሉ። እስራኤል ከግብፅና ከካታር ሸምጋዮች ጋር የሚደረገውን ድርድር ለማስቀጠል ዛሬ ሰኞ የልዑካን ቡድኗን ወደ ካታር ለመላክ ማቀዷን አስታውቃለች። በመቀጠል የአፍሪካ ጉዳዮች የተሰኘው ዘገባችን ይከተላል። ይህ ወር በአብዛኛው በአፍሪካ አካባቢ የወባ በሽታ የሚጀምርበት ወቅት ነው። በሀገሩ ደግሞ እንደ ወባ በከፍተኛ ሁኔታ ገዳይ የሆነ በሽታ የለም። በተለይ ደግሞ ለህፃናት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደር ዘጠና ከመቶ የሚደርሰውን የአሜሪካ ዓለም አቀፍ የልማት ድርጅት ዩኤስኤአይዲ የውጭ እርዳታ ውሎችን ለማቋረጥ መወሰኑ ታዲያ የወባ በሽታ ስርጭትን በከፍተኛ ሁኔታ ሊጨምርና ከፍተኛ ጥፋት ሊያስከትል እንደሚችል የሀገሩ የሕክምና ባለሙያዎች እያስጠነቀቁ ነው። አሶሲትድ ፕሬስ በዚህ ዙሪያ ያደረሰንን ዘገባ ስመኝሽ የቆየት አቅርበዋለች። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስተዳደር ዘጠና ከመቶ የሚደርሰውን የአሜሪካ ዓለም አቀፍ የልማት ድርጅት ወይም ዩስኤድ የውጭ እርዳታ ውሎች ለማቋረጥ በመወሰናቸው የኡጋንዳ የጤና ባለሥልጣናት ከዓለማችን ድሃ ማህበረሰቦች መካከል አንዱ በሆነው ህዝብ ላይ ከፍተኛ ጥፋት እንደሚያስከትል እያስጠነቀቁ ይገኛሉ። በኡጋንዳ ጤና ሚኒስትር የወባ መቆጣጠሪያ ፕሮግራምን የሚመሩት ጂሚ ኦፒጎ ለአሶሲየትድ ፕሬስ እንደተናገሩት በጥር ወር ማገባደጃ ላይ ዩኤስኤድ ያስተላለፈው የስራ ማቆም ማዘዣ እሳቸውና ሌሎች ባደጋ ዝግጁነት ላይ እንዲያተኩሩ እያስገደዳቸው ነው። የዓለም ጤና ድርጅት በአውሮፓውያኑ 2024 ያወጣው ሪፖርት የሚያሳየው ባለፉት ሶስት እና አራት ዓመታት የወባ በሽታ እየጨመረ መሆኑን ነው። ከግማሽ ሚሊዮን በላይ መሞታቸውንና ከ250 ሚሊዮን በላይ ደግሞ በወባ በሽታ መያዛቸውን የሚያሳያል። ስለዚህ የወባ በሽታ በዓለም ላይ አሁንም ትልቅ ችግር ሲሆን ከ80 በመቶ በላይ የሚሆነው ደግሞ ከሰሃራ በታች ባሉ የአፍሪካ ሀገራት ውስጥ ይገኛል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዛሬ ሰኞ በኤክስ ገጻቸው ላይ ባሰፈሩት መልእክት የትራምፕ አስተዳደር ላለፉት ስድስት ሳምንታት የዩኤስኤድ አብዛኛውን ፕሮግራም የመዝጋት ስራ ማጠናቀቁንና ከመዘጋት የተረፈው 18 ከመቶ የእርዳታና ልማት ፕሮግራም በውጭ ጉዳይ ሚኒስቴር ስር እንደሚጠቃለል አስታውቀዋል። ዩናይትድ ስቴትስ ግን በአፍሪካ የሚካሄዱ ጸረ ወባ በሽታ ጥረቶች ቀዳሚ የገንዘብ ድጋፍ ሰጪ ነበረች። ዶክተር ኦፒጎ እንደሚሉት የወባ በሽታን ለመከላከል የሚዋጡ መድኃኒቶችና የአልጋ ጎበሮች ልክ እንደ መሰረታዊ ሸቀጣሸቀጥ የሚገዙ በመሆናቸው የማያቋርጥ አቅርቦት መኖር አለበት። የዩኤስአይዲ ድጋፍ እምነትን መሰረት ባደረጉ ቤተ ክርስቲያናት የእስልምናና የማህበረሰብ ተቋማት የሚተዳደሩ አገልግሎቶች ሳይቀር ይደግፋል። እነዚህን የመመርመሪያ ጥቅሎችና ለውባ በሽታ የሚያገለግሉ አቅርቦቶችን ይሰጣል። የሚዋጡ መድኃኒቶችን ያቀርባል። ለነፍሰ ጡር እናቶችና ህጻናት አጎበሮችም ይሰጣሉ። ከሁሉም በላይ ግን በሽታው በሚበዛባቸው አካባቢዎች ያሉ መኖሪያ ቤቶችን ጸረ የውባ ትንኝ መድኃኒት ይረጫሉ። ዩናይትድ ስቴትስ የጀመረቻቸውን ፕሮግራሞች ባቋረጠችበት ወቅት ታዲያ ዶክተር ኦፒጎ በዚህ ዓመት መጨረሻ የሰውነት አካላት ስራ ማቆም ሊያስከትል የሚችል ከባድ የወባ በሽታ ስርጭት ሊኖር እንደሚችል ይገምታሉ። መቀመጫውን ዋሽንግተን ያደረገው የወባ በሽታ ይብቃ የተሰኘው ተቋም ያወጣው አዲስ ሪፖርት የወባ በሽታ መቆጣጠሪያ አቅርቦት ሰንሰለት ለአንድ ዓመት ብቻ ቢቋረጥ በዓለም ዙሪያ ወደ 15 ሚሊዮን ሰዎች በበሽታው ሊያዙና 107000 ተጨማሪ ሰዎች ህይወታቸው ሊያልፍ እንደሚችል አሳይቷል። የትራምፕ አስተዳደር ወረርሽኙ ከእጁ ከመውጣቱ በፊት ህይወት አድን ፕሮግራሞችን እንደገና እንዲጀምር ሲሉም አሳስቧል። የዓለም ጤና ድርጅት እንደ አውሮፓውያን አቆጣጠር በ2023 ያወጣው ሪፖርት እንደሚያሳየው በዓለም ዙሪያ በወባ በሽታ ምክንያት ከሚደርሱ 590 ሺህ ሞቶች መካከል 95 ከመቶ የሚሆነው የሚከሰተው አፍሪካ ውስጥ ነው። በወባ በሽታ ከፍተኛ ጉዳት የሚደርስባቸው ናይጄሪያ፣ ኮንጎ እና ኡጋንዳ ውስጥ የሚያገለግሉ የጤና ሰራተኞች የአሜሪካ መንግስት ድጋፍ መቋረጡ የሚያስከትለውን ጉዳት እየገለጹ ይገኛሉ። ዶክተር ዳንኤል ማሊንጋ ካምፓላ የሚገኝ የቤተሰብ ጤና አገልግሎት ሰጪ ናቸው። ባልከሆነ ባፍ የሚዋጠው 25 ወይም 20 እንክብል ነው። ይህ ወደ 60 ሺህ ስልንግ ያወጣል። በዶላር ወደ 19 ወይም 20 ዶላር ማለት ነው። ነገር ግን በሽታው ከጸና ተጨማሪ በደም ስር የሚወሰድ መድኃኒትና ፈሳሽ ሊያስፈልግ ይችላል። ምክንያቱም የወባ በሽታ በሰውነት ውስጥ የሚገኝን ፈሳሽ ይቀንሳል። ያ ሲሆን የሕክምና ውጪው በሶስት ጥፍ ሊጨምርና እስከ 60 ዶላር ሊደርስ ይችላል። ከሀገራችን ማህበራዊና ክብራትና ክብራን ለክፍለ ጊዜያችን የተመደበው ሰዓት በዚሁ ተጠናቅቋል። ሳስተናግዳቸው ያመሸት እንግዲልናኝ ነገ ምሽት በተመሳሳይ ሰዓት እስከምንገናኝ ምን